ህዝባዊ ወያነ ሐርነት ትግራይ ህወሓት ከጠቅላላ ጉባኤ ዝግጅት ጋር በተያያዘ በሁለት ቡድኖች ተከፍሎ በውዝግብ ውስጥ በሚገኝበት በአሁኑ ወቅት የፓርቲው ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ በአስራ አራተኛው ድርጅታዊ ጉባኤ እንደማይሳተፉ አስታውቀዋል። አቶ ጌታቸው ይህን አቋማቸው ያስታወቁት ትላንት ሐሙስ ነሐሴ ሁለት ቀን 2016 ዓ.ም ለፓርቲው ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል እና ለፓርቲው ቁጥጥር ኮሚሽን ሊቀመንበር አቶ ተክለ ብርሃን አርአያ በጻፉት ደብዳቤ ነው። የፓርቲው ቁጥጥር ኮሚሽን ሊቀመንበር ደብዳቤው እንደደረሳቸው ለአሜሪካ ድምፅ አረጋግጠዋል። አቶ ጌታቸው በደብዳቤያቸው ከፓርቲው ጉባኤ ዝግጅት ጋር በተያያዘ ውዝግብ የፈጠሩ ጉዳዮችን በማንሳት ተችተዋል። የጉባኤው ዝግጅት እየተደረገ ያለው የህወሀት ማዕከላዊ ኮሚቴ ጉባኤው መቼና እንዴት ባለ መልኩ ይከናወናል ለሚለው ጉዳይ መግባባት ላይ ባልደረሰበት ሁኔታ ላይ ነው ብለዋል። አቶ ጌታቸው ለጉባኤው እየተደረገ ያለው ዝግጅት በአንድ አካል እየተፈጠ እያጋጠመ ያለ ህገወጥ እንቅስቃሴ ነው ሲሉ የነቀፉት አቶ ጌታቸው ከማዕከላዊ ኮሚቴውም ሆነ ከእኔ እውቅና ውጪ ነው ብለዋል። የድርጅታችን አሰራር በመጣስ የራሱን ጥቅም ለማስከበር ፓርቲያችን በማያዋጣው መንገድ እየተንቀሳቀሰ ነው ሲሉም የጉባኤውን አዘጋጅ አካል ከሰዋል። ይህ ሂደት በስተመጨረሻ ድርጅታችንና ህዝባችንን አደጋ ላይ እንደሚጥለው ግልጽ ነው ሲሉ ምክትል ሊቀመንበሩ አስጠንቀቀዋል። በአዲሱ አዋጅ መሰረት ለኢትዮጵያ ብሔራዊ ምርጫ ቦርድ ገብተዋል የተባለው ሰነድም ማዕከላዊ ኮሚቴው ያልፈረመበት የተጭበረበረ ሰነድ ሲሉ ነው አቶ ጌታቸው ያጣጣሉት። ይህ ተራ ስህተት ብቻ ሳይሆን ድርጅታችን ለማፍረስና የትግራይ ህዝብን ትግል ከንቱ ለማድረግ የተደረገ እንቅስቃሴ ነው ሲሉም ለምርጫ ቦርድ ተጽፏል የተባለውን ደብዳቤ ተቃውመዋል። በጉዳዩ የአሜሪካ ድምጽ የጠየቃቸው የህወሀት ማዕከላዊ ኮሚቴ አባል አቶ ተክላይ ገብረመድህን በሰጡት ምላሽ በአሁኑ ጊዜ በህወሀት ውስጥ የስትራቴጂካዊ አመራር ብልሽትና ውድቀት ገጥመዋል ካሉ በኋላ ይህም የሚስተካከለው በጉባኤ ነው ሲሉ ጠቅላላ ጉባኤውን የማካሄድ አስፈላጊነት አስረድተዋል። እርሳቸው እንደ አንድ አመራር አባል በጉባኤው እንደሚሳተፉ ተናግረዋል። ጉባኤው መካሄድ አለበት የምንልበት ምክንያት የህወሀት አመራር መስተካከል ስላለበት ነው። የህዝባችን ስቃይ መቆም አለበት። የህዝባችን ጥቅም እንዲረጋገጥ የፓርቲው አመራር መስተካከል ይኖርበታል። ህዝባችን በጸጥታ ችግር ያለበትን ሁኔታ እያየነው ነው ሙስና፣ ወገንተኝነት፣ አድሎ፣ ጎጠኝነት፣ የህዝብ ችግር አለመፍታት ያስከተለውን መከራ እያየነው ነው። እነዚህ ችግሮች የተፈጠሩት የስትራቴጂካዊ አመራር ውድቀት ስለገጠመን ነው። አመራሩ በግል አጀንዳው ተጠምዶ ችግሮቹን መፍታት ስለተሳነው ነው። ስለዚህ ጉባኤ በማካሄድ የህውሃትን አመራር ማስተካከል አማራጭ የሌለው ጉዳይ ነው። የህወሀት ማዕከላዊ ኮሚቴ አባል አቶ ተክላይ በጉባኤው የዝግጅት ሂደት ላይ ተቃውሞ እያሰሙ ያሉ አካላት የራሳቸውን ሀሳብ ብቻ እንዲቀርብ የሚፈልጉ ናቸው። ይህ ደግሞ ኢዲሞክራሲያዊ አካሄድ ነው ሲሉ ወቅሰዋል። እርሳቸው በሚሰሩበት የትግራይ ክልል ሰሜን ምዕራብ ዞን ህዝብና የፓርቲው አባላት ጉባኤው በአስቸኳይ እንዲካሄድ እየጠየቁ ናቸው ብለዋል። ድርጅታዊ ጠቅላላ ጉባኤው የሚካሄድበት ቀን መቼ እንደሆነ የተጠየቁት አቶ ተክላይ ቀኑ በፓርቲው ስራ አስፈጻሚ ተወስኖ በቅርቡ ይነገራል ሲሉ መልሰዋል። ዘግይቶ በደረሰን ዜና ህወሀት የኢትዮጵያ ምርጫ ቦርድ በልዩ ሁኔታ መዘገበው። የኢትዮጵያ ምርጫ ቦርድ ዛሬ በሰጠው መግለጫ ህወሀት ዳግም ህጋዊ ሰውነቱ እንዲመለስለት ሐምሌ 19 ቀን 2016 ዓመተ ምህረት እንደ ጻፈለት ጠቅሶ በተሻሻለው የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1332 እዝባር 2016 በአመጽ ተግባር ላይ ተሰማርቶ ለተሰረዘ ፓርቲ ህልውናው መልሶ የሚሰጥ ድንጋጌ ባለመኖሩ ቦርዱ የቀረበለት ዳግም ህጋዊ ሰውነት እንዲመለስለት የሚለውን አልተቀበለውም። ሁሎም ኃይል መሰረት ያደረገ አመፃ የተሳተፈና ና ማቆሙ የገለጸ ፓርቲ ህገ መንግስታዊ ስርዓት አክብሮ ለመንቀሳቀስ በመንግስት አካል የተረጋገጠ ከሆነ በልዩ ሁኔታ ይመዘገባል። በዚህም መሰረት የፍትህ ሚኒስቴር ለቦርዱ በጻፈው ደብዳቤ መሰረት ህወሀት የአመፃ ተግባር አቁሞ በህገ መንግስታዊ ስርዓት ለመንቀሳቀስ መስማማቱ በመጥቀስ በልዩ ሁኔታ እንደ ፖለቲካ ፓርቲ እንዲመዘገብ ለቦርዱ ማረጋገጫ ሰጥቷል ብለዋል። በዚህም መሰረት ህወሀት ባቀረበው ሰነድ ች መሰረትና ሚኒስቴር መስሪያ ቤቱ በሰጠው ማረጋገጫ ህወሀት በልዩ ሁኔታ እንዲመዘገብ ቦርዱ መወሰኑን ገልጿል። በዛሬው ዕለት በልዩ ሁኔታ የተመዘገበው ህወሀት በስድስት ወራት ውስጥ ጉባኤ እንዲያካሄድና መተዳደሪያ ደንቡ እንዲያጸድቅ አመራሮቹ እንዲመርጥ እንዲሁም ጉባኤው ከማካሄዱ በፊት በ21 ቀናት ውስጥ ለቦርዱ አስቀድሞ ማሳወቅ አለበት ብለዋል። ጠቅላላው ጉባኤው ከተካሄደ በኋላ ለአንድ አመት ከስድስት ወራት ሰላማዊ እንቅስቃሴ እያደረገ መሆኑን ክትትል ይደረግበታል ብሏል። በሌላ በኩል በክልሉ ያሉት ጸጥታ ኃይሎች በወቅታዊ ጉዳይ ላይ ከተወያዩ በኋላ የጸጥታ ኃይሎቹ በመግለጫቸው በክልሉ በሚካሄደው የፖለቲካ እንቅስቃሴ ከማንኛውም የፖለቲካ አካል ውግንና ራሳቸው አርቀው ለሕዝብ ጥቅም ብቻ እንደሚቆሙ አስታውቀዋል። አብ ትግራይ ዝካሄድ በትግራይ ክልል የሚካሄድ ፖለቲካዊ እንቅስቃሴ በሰለጠነና በዲሞክራሲያዊ መንገድ እንዲፈጸም ሁሉም አይነት አስተሳሰብ የመደመጥ እድል አግኝቶ በዲሞክራሲያዊና ሕጋዊ መንገድ እንቅስቃሴ እንዲኖር ጽኑ እምነታችን ነው። ከዚህ ባሻገር የትግራይን ሕዝብ ሰላምና ደህንነት የሚነካ ማንኛውንም አካሄድ እንደማንቀበል እየገለጽን እኛ የትግራይ የጸጥታ ኃይሎች በማንኛውም የትግራይ የፖለቲካ አሰላለፍ ውግንና እንደማናሳይ እናስታውቃለን። የጸጥታ ኃይሎቹ በክልሉ እየተካሄደ ያለው የጸረ ሙስና እንዲሁም የህግ ማስከበር ዘመቻ እንደሚደግፉ በመግለጫቸው አስታውቀዋል። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም